የአሜሪካ ድምፅ ነው በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ታህሳስ ሰባት 2015 ዓ ም ዝግጅታችን ጀመረ። ግጭት የማቆም ስምምነቱ ባለፉት ሳምንታት ውስጥ ከፍተኛ ሁከት እንዲቀንስ ከፍተኛ መጠን ያለው የሰብዓዊ እርዳታ እንዲገባና መሰረታዊ አገልግሎቶች መልሰው እንዲጀምሩ አድርጓል። እናም የሰብዓዊ መብት ጥሰቶች በዓለም አቀፍ አጣሪዎች መጣራት ቢኖርባቸውም ከዚህ በኋላ እየተፈጸሙ እንዳልሆነ ተስፋ እናደርጋለን። ለሶስት ቀናት ሲካሄድ የቆየው የአፍሪካና የአሜሪካ መሪዎች ጉባኤ ሲጠናቀቅ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሰጡት ጋዜጣዊ መግለጫ ላይ ተቀነጨበውን የሰማችሁት ዝርዝሩን በአብይ ርዕስ ታደምጣላችሁ። የዩናይትድ ስቴትስና አፍሪካ መሪዎች ጉባኤ በመልካም ወዳጅነትን በማንጸባረቅ ግዙፍ የቢሊዮን ዶላር ግብ በማስቀመጥ እንዲሁም ፕሬዚደንት ባይደን አህጉሪቱ እንደሚጎበኙ ፍንጭ በመስጠት ተጠናቋል። በዛሬ ዘገባችን ሁሉንም በስፋት የምንመለስበት ይሆናል። ሰላም ጤና ስትልን እንደምናምሽታችኋል። አድማጮቻችን የዛሬ አርብ ታኅሣሥ 7 2015 ስርጭታችን ጀምሯል። ከምሽቱ ስርጭቶች ጋር አብረናቸው ቆየው። እኔ ሀብታም ስዩም ነኝ እኔ ስመኝሽ የቆየነን ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የፕሮግራሙ ዋና አዘጋጅ ሲሆን ግርማ አብረውን ያመሻሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂ ይታየ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለሶስት ቀናት ሲካሄድ የቆየው የዩኤስ አፍሪካ የመሪዎች ጉባኤ ትናንት ሐሙስ ሲጠናቀቅ ከሰሃራ በስተግርጌ ወዳሉ የአፍሪካ ሀገሮች በቅርቡ ጉብኝት እንደሚያደርጉ ይፋ አድርገዋል። አሜሪካ እድገት እያስመዘገበ ባለው አህጉር ላይ የምትሰጠውን ትኩረት ከፍ እንደምታደርግም ባይደን ጠቁመዋል። ከፍተኛ አማካሪዎቻቸውን ወደ አፍሪካ እንደሚልኩ፣ ከእነዚህም ውስጥ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን፣ የገንዘብ ሚኒስትሯ ጃነት የሌን እንዲሁም የንግድ ሚኒስትሯ ጂና ሬሞንዶ እንደሚገኙበት ባይደን አስታውቀዋል። ፕሬዚደንቱ ከሰሃራ ግርጌ ወዳሉ የአፍሪካ ሀገሮች የሚያደርጉት ጉብኝት እንደ ፕሬዚደንት የመጀመሪያቸው ይሆናል። ባለፈው ህዳር የዓለም የአየር ንብረት ጉባኤ ላይ ለመሳተፍ በግብፅ የአጭር ጊዜ ቆይታ አድርገው እንደነበረ የሚታወስ ነው። በመጽሔት ክፍለ ጊዜ ዝርዝሩን የያዙ ዘገባዎች ይኖሩናል። ዩናይትድ ስቴትስ በወላይታ ዞን በ1 ሚሊዮን 450 ሺህ ዶላር ወጪ የተገነባ ሆስፒታል አስመርቃለች። በደቡብ ህዝቦች እና ብሔር ብሔረሰቦች ክልል በወላይታ ዞን የተገነባውን ሶዶ ክርስቲያናዊ አጠቃላይ ሆስፒታል ምረቃ ከፍታለች። ዩናይትድ ስቴትስ በዓለም አቀፍ ልማት ተራድኦ ድርጅቷ ዩኤስኤድ አማካይነት በሆስፒታሉ ለተሰራው አዲስ የቀዶ ጥገና ማዕከል ማሰሪያ እጅግ የተራቀቁ ዘመናዊ የህክምና መሳሪያዎችን ለመግዛትና ለሐኪም ቤቱ ሰራተኞች መኖሪያ ግንባታ የሚውል ከ77 ነጥብ 5 ሚሊዮን ብር በላይ ድጋፍ መስጠቷ ነው የተዘገበው። ሆስፒታሉ በየአመቱ ከ20 ሺህ ለሚበልጡ ኢትዮጵያውያን ህይወት አድን ህክምና እንደሚሰጥ ተጠቁመዋል። በሆስፒታሉ በአዲሱ የቀዶ ጥገና ማዕከል ምረቃ ላይ ንግግር ያደረጉት በኢትዮጵያ የዩኤስኤድ ሚሽን ምክትል ዳይሬክተር ቲም ስታይን መስሪያ ቤታቸው በኢትዮጵያ የህጻናትና እናቶች ሞትን ለመከላከል በየአመቱ ከ12 ቢሊዮን ብር በላይ ድጋፍ እንደሚሰጥ ገልጸዋል። የሶማሊያ መንግስት የአልሸባብ ታጣቂዎች በያዟቸው አካባቢዎች ነዋሪውን ሆን ብለው ያፈናቅላሉ ሲል ከሰሰ። የአልሸባብ ታጣቂዎች የሚይዟቸውን ከተሞችና መንደሮች የመንግስት ኃይሎች ሊያስለቅቋቸው መሆኑን ሲያውቁ ህዝቡን ሆን ብለው ያፈናቅሉታል ሲል የሶማሊያ የጦር ኃይል ነው ውንጀላውን ያሰማው። አልሸባብ ሆን ብሎ ይህን የሚያደርገው ህዝቡ ከመንግስት ጋር እንዳይተባበር ለማድረግ መሆኑን የጦር ኃይሉ ባለስልጣናት ተናግረዋል። አልሸባብ ከዚህም በተጨማሪ በየአካባቢው በራሳቸው ተነሳሽነት ተደራጅተው ከመንግስት ጎን ሆነው የሚዋጉ ሰዎችን ለመበቀል ቤተሰቦቻቸውን እንደሚጠልፍ ባለስልጣናቱ ገልጸዋል። ወታደሮቹ የአልሸባብ ታጣቂዎችን ቢያንስ ሰባ ከሚሆኑ ቦታዎች እንዳስወጡ የሶማሊያ መንግስት አስታውቋል። በሌላ የአፍሪካ ዜና ዓለም አቀፍ የወንጀል ችሎት አይሲሲ በጭካኔ አድራጎቶቹ የሚታወቀው የዩጋንዳው የጌታ ተከላካይ ጦር የተዋጊዎች አዛዥ ዶሚኒክ ኦንግዌን የተሰጠውን የጥፋተኝነት ውሳኔ አጽድቋል። በልጅነቱ በሽምቅ ተዋጊ ቡድን ተጠልፎ ለተዋጊነት ከተመለመለ በኋላ ወደ አዛዥነት የተሸጋገረው ዶሚኒክ በተከሰሰባቸው ያስገድዶ መድፈር የግድያና ሕጻናትን የመጥለፍ ወንጀል የተበየነበትን የ25 ዓመታት እስራት ቅጣት የችሎቱ የይግባኝ ሰሚ ችሎት አጽድቆታል። የዓለም አቀፉ ፍርድ ቤት የዳኞች ፕሬዚደንት ሉስ ደል ካርመን ካራንዛ ይግባኝ ሰሚው ችሎት በተከሳሹ የቀረቡትን መከላከያዎች በሙሉ ውድቅ አድርጎ ተከሳሹ የተሰጠው ቅጣት እንዲጸና و الصنوال በዘጠኝ ዓመቱ ወላጆቹ መገደላቸውን ተከትሎ ተጠልፎ ወደ ሁከት ህይወት የገባው ዶሚኒክ ኦንግዌን አሁን በአርባዎቹ እድሜ ክልል ውስጥ ሲሆን ተከላካይ ጠበቆቹ በታጣቂው ቡድን ውስጥ ሰቅጣጭ ድርጊቶች የደረሰበት በመሆኑ ከዚያ በኋላ በፈጸማቸው ተግባሮቹ ተጠያቂ ሊሆን አይገባም የሚል መከራከሪያ ነበር ያቀረቡት። ዳኞቹ ግን ሰውየው የተከሰሰባቸውን ወንጀሎች የፈጸመው ማንም አስገድዶት አይደለም በማለት መከራከሪያውን ውድቅ አድርገዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ በሩሲያውያን ከበርቴ ነጋዴዎች ላይ አዲስ የኢኮኖሚ ማዕቀብ ደንግጋለች። የዩክሬን ጦርነትን የቀጠለችው ሩሲያ ላይ ጫና ለማሳደር ዩናይትድ ስቴትስ ትናንት ሐሙስ በደነገገችው አዲስ የፋይናንስ ማዕቀብ ከመንግስቱ ጋር ከተቆራኙ ዋና ዋና ቱጃር ነጋዴዎች አንዱ በሆኑት በቭላዲሚር ፖታኒን እና ቤተሰባቸው ላይ አነጣጥራለች። ፖታኒን በአንድ ወቅት የሩሲያ ምክትል ጠቅላይ ሚኒስትር የነበሩ ሲሆን ከፕሬዚደንት ቭላዲሚር ፑቲን ጋር በቀጥታ ግንኙነት ያላቸው ሰው መሆናቸውን ዩናይትድ ስቴትስ አመልክታለች። ፖታኒን የሚመሩት ኤንቴሮስ የተባለው የኢንቨስትመንት ኩባንያ በሀገሪቱ ኢኮኖሚ ትልቅ የጥቅም ድርሻ ያለው መሆኑን ነው ዩናይትድ ስቴትስ ያስታወቀችው። ከዓለም ግዙፉን ፓሌዲየም እና የተጣራ ኒኬል አምራች በሆነው ኖርኒክል የተባለው ኩባንያም 36 ከመቶ ድርሻ የያዘው ይኸው ኤንቴሮስ ኩባንያ መሆኑን ጠቅሳለች። በዚህ ዓመት ፖታኒን የገዙት የሩሲያ የንግድ ባንክ ላይም ማዕቀብ ተጥሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሁለተኛው የሀገሪቱ ግዙፍ ባንክ የሆነው የቪቲቢ 17 ቅርንጫፎች ላይ ማዕቀብ እንደጣለ ተመልክቷል። ብሪታንያና ካናዳም ቀደም ብለው በቭላዲሚር ፖታኒን ላይ ማዕቀብ ጥለውባቸዋል። በመጨረሻም የመናገር ነፃነትን አከብራለሁ ብለው ቃል ገብተው የነበሩት አዲሱ የማህበራዊ መገናኛው የትዊተር ባለቤት ኤላን ማስክ የበርካታ ጋዜጠኞችን ገጾች አግደዋል። ከታገዱት መካከል አንዱ የአሜሪካ ድምፅ የብሔራዊ ጉዳዮች ዋና ዘጋቢ ስቲቭ ኸርማን ይገኝበታል። ቀድሞ የቪኦኤ የዋይት ሀውስ ቢሮ ኃላፊ የነበረው የስቲቭ ኸርማን የትዊተር ተከታታዮች የትዊተር ገጹን ሲከፍቱ ታግዷል የሚል ማስታወቂያ ነው ያገኙት። የሲኤንኤን፣ የኒውዮርክ ታይምስ እና የዋሽንግተን ፖስት ጋዜጠኞች እንዲሁም የሌሎችም ነፃ ጋዜጠኞች የትዊተር ገጾች ተዘግተው ተመሳሳይ ማስታወቂያ ተለጥፎባቸው ተገኝተዋል። ትዊተር የጋዜጠኞቹን ገጾች በምን ምክንያት እንዳገደ ለጊዜው አልታወቀም። የአሜሪካ ድምፅ ከትዊተር ኩባንያ አስተያየት በመጠየቅ በድረ ገጹ ላይ ላሉ አድራሻዎች የላከው ኢሜይል ሊደርስ አልቻለም በሚል ማሳሰቢያ ተመልሷል። የታገዱት አብዛኞቹ ጋዜጠኞች ኢላን መስክ በትዊተር አሰራር ላይ ያደረጓቸውን ለውጦች የሚመለከቱ ዘገባዎች አውጥተዋል። መስክ ትናንት ሐሙስ ማታ ላይ በትዊተር ባወጡት መልእክት ቀኑ ሙሉ ትችት በእኔ ላይ ቢቀርብብኝ ምንም ችግር የለውም፣ የት እንዳለሁ መናገር እና ቤተሰቤን ለአደጋ ማጋለጥ ግን ትክክል አይደለም ብለዋል። ትዊተር ይህንን በሚመለከት ለሁሉም ተጠቃሚ ያወጣው ደንብ ጋዜጠኞችንም ይመለከታል ሲሉም መስክ አክለው ተናግረዋል። የአሜሪካ ድምጽ ጋዜጠኛው ስቴፈርመን የትዊተር ገጹ መታገዱን አረጋግጦ እንዲከፈትለት ጠይቋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ታህሳስ 7 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ሀብታሙ፣ እንግዲህ ያለፉትን ሶስት ቀናት እዚህ ዋሽንግተን ዲሲ ከሚገኘው የስብሰባ ማዕከል የቀጥታ ዘገባዎችን ለተመልካቾቻችን ለአድማጮቻችን ስናደርስ ቆይተን ነበር። አሁን ደግሞ ወደ ስቱዲዮ ተመልሰናል። እንግዲህ አንቺም ቀደም ብለሽ ተቀስ አድርገሽዋል። በተለያዩ መልኮች በተለያዩ ዘገባዎች የዩኤስ አፍሪካን ጉባኤ የተመለከቱ ዘገባዎችና መረጃዎችን ስናደርስ ነበረ። ከዛ የተረፉትን እንዲሁም አዳዲስ መረጃዎችን ማድረሳችን እንቀጥላለን። መሀል መሀል ላይ እንመለሳለን። ወደ ቀዳሚዎቹ እንሻገር። ወደ በቀዳሚነት ወደ ያዝነው ርዕሰ ጉዳይ ስናልፍ በኢትዮጵያ መንግስትና በህዋት መካከል የሰላም ስምምነት ከተደረሰ ወዲህ በሰሜን ኢትዮጵያ የሚካሄደው ግጭት መቆሙን ወደ ትግራይ ክልል የሰብአዊ እርዳታ አቅርቦት መሻሻሉንና መሠረታዊ አገልግሎቶች በድጋሚ መጀመራቸውን የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። ብሊንከን ይህን ያሉት ለሶስት ቀናት በዋሽንግተን ዲሲ የተካሄደው የዩኤስ አፍሪካ መሪዎች ጉባኤ ማጠቃለያ ላይ በሰጡት የፕሬስ መግለጫ ወቅት ነበረ። እንዲህ ይህንን መግለጫ ተከታተልነዋል። ስመኝሽ የቆየ ዘገባውን አሰናድተዋለች፣ በመቀጠል ይቀርባል። ዩናይትድ ስቴትስ ለሶስት ቀናት ባስተናገደችውና ትላንት በተጠናቀቀው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይ ተሳታፊ የነበሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና ሌሎች የአሜሪካ ከፍተኛ ባለስልጣናት ጋር የተናጠል ስብሰባዎችን አካሂደዋል። ከብሊንከን ጋር በነበራቸው ቆይታም በዋናነት በሰሜን ኢትዮጵያ ለሁለት ዓመት ሲካሄድ የቆየውን ግጭት ለማቆም በደቡብ አፍሪካ የተደረሰው ስምምነት አፈጻጸም ዙሪያ ተነጋግ የጉባኤውን መጠናቀቅ አስመልክቶ ትላንት ለጋዜጠኞች መግለጫ የሰጡት አንቶኒ ብሊንከን በሰሜን ኢትዮጵያ ያለው ሁኔታ መሻሻሎች ማሳየታቸውን ተናግረዋል። ግጭት የማቆም ስምምነቱ ባለፉት ሳምንታት ውስጥ ከፍተኛ ሁከት እንዲቀንስ፣ ከፍተኛ መጠን ያለው የሰብዓዊ እርዳታ እንዲገባና መሠረታዊ አገልግሎቶች መልሰው እንዲጀምሩ አድርጓል። እናም የሰብዓዊ መብት ጥሰቶች በዓለም አቀፍ አጣሪዎች መጣራት ቢኖርባቸውም ከዚህ በኋላ እየተፈጸሙ እንዳልሆነ ተስፋ እናደርጋለን። የሰላም ስምምነቱ በተግባር ላይ መዋሉ ቁልፍና መሰረታዊ ጉዳይ መሆኑንና ስምምነቱ በፍጥነትና ውጤታማ በሆነ መንገድ እየተከናወነ መሆኑ መረጋገጥ አለበት ያሉት ብሊንከን ሌላኛው የስምምነቱ ቁልፍ ጉዳይ የኤርትራ ኃይሎች ከትግራይ ክልል መውጣት መሆኑን ከኢትዮጵያ መሪዎች ጋር ባደረጉት ስብሰባም በአፈጻጸሙ ዙሪያ መነጋገራቸውን አመልክተዋል። I think we have now um... አሁን ውጥረቶችን ለመቀነስና ግጭቶችን ለመፍታት አዎንታዊ መሰረቶች ያሉን ይመስለኛል። ለዘላቂ ሰላም ጠንካራ መሰረት አለን፣ ነገር ግን እነዚህ በቀላሉ ሊሰበሩ ይችላሉ። ስለዚህ የማያቋርጥ ተስፋና የማያቋርጥ ጥረት ይጠይቃሉ። እናም በዚህ ሳምንት በዋሽንግተን ከሚመለከታቸው አካላት ጋር ያደረግነው አንዱ ነገር ስምምነቱን ተግባራዊ ማድረግ የሚያስችል ፍኖተካርታ ማዘጋጀት ነው። ስለዚህ በመጪዎቹ ቀናት ብዙ ክትትሎች ይኖራሉ። የሰብአዊ እርዳታ ተደራሽነትን በተመለከተ ትላንት ለጋዜጠኞች መግለጫ የሰጡት የተባበሩት መንግስታት ድርጅት ቃል አቀባይ ስቴፈን ዱጃሬክ ከሰላም ስምምነት ወዲህ ወደ ትግራይ ክልል የሚሄደው ሰብአዊ እርዳታ እየተሻሻለ መምጣቱንና ምግብና ሌሎች አቅርቦቶች ወደ ትግራይ ክልል በሚያስገቡት አራቱም የአፋርና የአማራ ክልል ኮሪደሮች እየገቡ መሆኑን ተናግረዋል። የኢትዮጵያ መንግስትና አጋር ተቋማት ከ1600 በላይ የጭነት መኪናዎችን በማሰባሰብ ከ630 ሜትሪክ ቶን በላይ ምግብና ከ400 ሜትሪክ ቶን በላይ የጤና፣ የመጠለያ፣ የትምህርት፣ የጥበቃ አቅርቦቶች እንዲሁም የውሃና የንጽህና መጠበቂያ አቅርቦቶች መዳረሳቸውንም ገልጸዋል። ዱጃሪክ ጃሪክ አክለው የኤሌክትሪክና የስልክ መገናኛ መስመሮች አክሱምና ሽሬን ጨምሮ በአንዳንድ ቦታዎች እድሳት መደረግ መጀመሩ በሰብአዊ ተግባራትና በማህበረሰቡ ላይ አዎንታዊ ተጽዕኖ አለው ብለዋል። ከትግራይ ጦርነት ጋር በተያያዘ ኢትዮጵያ የአፍሪካ ሀገሮች የሀገር ውስጥ ምርቶችን ወደ አሜሪካ ገበያ ያለ ታሪፍና ኮታ እንዲያስገቡ ከአሜሪካ መንግስት የተሰጣቸው ተጠቃሚነት ወይም አጎአ ተሰርዛለች። ከጉባኤው በኋላ ኢትዮጵያ የቀረጥ ነጻ ስምምነቶች ውስጥ ትካተት እንደሆን ለቀረበላቸው ጥያቄ ብሊንከን ሲመልሱ ሀገራቸው በቅርቡ የመጠቀሚያው ጊዜ በሚያበቃው አጎዋ ዙሪያ እየተነጋገረች መሆኑን ገልጸዋል። አገዋ የመጠቀሚያው ጊዜ ሲያበቃ እንዴት ወደፊት እንደምንቀጥል እያየን ባለንበት ወቅት እንዴት በተሻለ ሁኔታ ውጤታማ ሊሆን እንደሚችል ጉዳዩ ከሚመለከታቸው አጋር ሀገራት፣ የግሉ ዘርፍና የአሜሪካ ምክር ቤት ጋር እየተነጋገርን ነው። የአሜሪካና የአፍሪካ መሪዎች ጉባኤ ላይ አሜሪካ ከአዲሱ የአፍሪካ አህጉራዊ ነፃ የንግድ ቀጠና ሴክሬተሪያት ጋር አዲስ ከቀረጥ ነፃ እድሎችን የሚፈጥር የመግባቢያ ሰነድ ፈርማለች። ኢትዮጵያ የዚህ አዲስ እድል ተጠቃሚ ትሁን አትሁን ግን በግልጽ አልታወቀም። ብሊንከን ትላንት በዋሽንግተን የስብሰባ ማዕከል በሰጡት ጋዜጣዊ መግለጫ ከኢትዮጵያ በተጨማሪ በሩዋንዳ እና በዲሞክራቲክ ሪፐብሊክ ኮንጎ መካከል በሚታየው ውጥረት ዙሪያ ከሁለቱ ሀገራት መሪዎች ጋር በጉባኤው ላይ መነጋገራቸውን ገልጸዋል። አሁን ትልቁ ነገር የኤም 23 ተዋጊዎች ወታደሮቻቸውን ወደኋላ መመለሳቸው ነው። በዚያ ደግሞ ሩዋንዳ ያለውን ተጽዕኖ ተጠቅሞ ያ እንዲሆን ያበረታታል ብለን እንጠብቃለን። ጎን ለጎን ደግሞ ማንኛውም መንግስት ያልሆነ ታጣቂ ቡድን መሳሪያውን ማውረድ አለበት። ያ ደግሞ የሩዋንዳ ነጻ አውጪ ቡድን የሆነው ኤፍዲኤልአርን ይጨምራል። የሩዋንዳ ኃይሎችም ወደኋላ መመለስ አለባቸው። በሶስቱ ቀን ጉባኤ ላይ ከአፍሪካ መሪዎች ጋር በነበሩ ስብሰባዎች ከተነሱ አጀንዳዎች መካከል የሩሲያ ቅጥረኛ ተዋጊ ቡድን የሆነው ዋግነር በአፍሪካ ውስጥ ያለው ተጽዕኖ አንዱ ሲሆን ብሊንከን እንደ ዋግነር ያሉ ቡድኖች አለመረጋጋትን በመፍጠር እንደሚበዘብዙ፣ መልካም አስተዳደርን እንደሚያዳክሙ፣ የሀገሮችን የማዕድን ሀብት እንደሚዘርፉ፣ እንዲሁም ሰብአዊ መብቶችን እንደሚጥሱ ተናግረዋል። ዋግነር የተሰማራባቸው ሀገራት በሙሉ ራሳቸው ይበልጥ ደካማ፣ ድሆች፣ ደህንነት የሌለባቸውና ራሳቸውን ያልቻሉ ሆነው አግኝተውታል። በሁሉም ዘንድ የምናየው ተመሳሳይ ሁኔታና ተመሳሳይ ታሪክ ይሄ ነው። እንደ ዋግነር ያሉ ቡድኖችን መቋቋም እንዲችሉ በአፍሪካ ካሉ አጋሮቻችን ጋር አብሮ መስራታችን አስፈላጊ ነው። የአሜሪካና የአፍሪካ መሪዎች ጉባኤ አሜሪካ ለአፍሪካ ያላትን አጋርነት ይበልጥ አጉልታ ያሳየችበትና አፍሪካ እንደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ቡድን ሀያ የመሳሰሉ ሀያላን ሀገሮች የሚገኙበት ስብሰባ ውስጥ መቀመጫ እንዲኖራት ድምጿን ያሰማችበት ሆኖ ተጠናቋል። በጉባኤው ላይ ቃል የተገቡ ትብብሮችና ሀምሳ አምስት ቢሊየን የገንዘብ ድጋፍ ወደ ተግባር እንዲለወጡም ለረጅም ጊዜ በአፍሪካ ዲፕሎማቲክ ሆነው ያገለገሉትን ጆኒ ካርሰን በኃላፊነት ሾማለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት አድማጮቻችን እንዲሁም ተመልካቾቻችን ቀደም ብለን የሰማነው የምሽቱን አብይ ጉዳይ ነው ያሰማችን ደግሞ ስመኝሽ ናት በእጅጉ እናመሰግናለን የዛሬ እንግዲህ ዋነኛ ትኩረት የዩኤስ አፍሪካ መሪዎች ጉባኤ እንደሚሆን ቀደም ብለን ነግረናችኋል። ቀጣዩ ዘገባችን በምን ላይ ያተኩራል ስመኝሽ? እንዳልከው ቀደም ያለው ዘገባ በዚሁ ጉባኤ ላይ በተለይ ኢትዮጵያን አስመልክቶ የተነሱ ሀሳቦች ላይ ያተኮረ ነበረ። ቀጣዩ ዘገባ ደግሞ ጠቅለል ያሉ የተነሱ በዚህ ጉባኤ ላይ ሀሳቦችን የሚዳስስ ይሆናል። እንግዲህ ጉባኤው መልካም ወዳጅነትን በማንጸባረቅ ግዙፍ ቢሊዮን ዶላር ግብ በማስቀመጥ እንዲሁም ፕሬዚዳንት ባይደን ሀገሪቱን እንደሚጎበኙ ፍንጭ በመስጠት ነው የተጠናቀቀው። ፕሬዚዳንት ባይደን በተደጋጋሚ ለአፍሪካ አህጉር ያላቸውን ቁርጠኝነት አጽንኦት ሰጥተው ተናግረዋል የሀገሪቱ መሪዎች የህዝቦቻቸውን ፍላጎት እንዲያከብሩም ጠይቀዋል። በዚህ ዙሪያ አኒታ ፓውል ያጠናቀረችው ሰፋ ያለ ዘገባ አለ። ሀብታሙ አንተ ወደ አማርኛ እንደሚከተለው መልሰዋል። እሱን ተከታትለን እንመለስ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአፍሪካ መሪዎች ጋር የተካፈሉትን ጉባኤ የደመደሙት አህጉር አፍሪካን ሊጎበኙ እንደሚችሉ ፍንጭ በመስጠት ነበረ። ወደ ሀገራችሁ እንድመጣ ለጋበዛችሁኝ፣ ለአንዳንዶቻችሁ እንድነገርኳችሁ በምኞታችሁ ረገድ ጥንቃቄ አድርጉ። ድሃ ወዳጆች ሁሌ በግብዣዎች ይገኛሉ፣ ባለጸጎች ግን አይመጡም። ድሃዎች ድግሳችሁን በልተው ከሚገባቸው በላይ በቤታችሁ ይቆያሉ። አብዛኞቻችሁን በየሀገራችሁ ውስጥ እስካገኛችሁ ጓጉቻለሁ ያሉት የዓለም ባለጸጋ ከሆነችው ሀገር መሪ የተሰነዘረው የማያወላዳ ቀልድ ነው። ባይደን ረቡዕ ዕለት በምግብ እጥረት፣ በኑሮ ልዩነትና ቅኝ ግዛት በተው መራር ቅሪት ምክንያት እየተሰቃየች ላለችው አህጉር 55 ቢሊዮን ዶላር ድጋፍ ሀገራቸው እንደምትሰጥ ይፋ አድርገዋል። ቀልዱን ወደ ጎን ትተን ቁም ነገሩ ላይ ስናተኩር በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ፕሬዚደንታዊው ጉብኝት ትልቅ ተጽዕኖ እንደሚኖረው ይናገራሉ። ይህ ለአፍሪካውያን መልካም ዕድል ይሆናል። ወደ የትኛውም ሀገር ሊሆን ይችላል። ፕሬዚዳንቱ ጉብኝት ለማድረግ ከወሰኑ ሀገሮች ያለንን ቁርጠኝነት በእርግጥም ይመለከታሉ። እነዚህ ትልቅ የወዳጅነት ማሳያዎችና ትልልቅ ቃል ኪዳኖች ሃምሳ የአፍሪካ ሀገራት መሪዎች በተሳተፉበት ጉባኤ ከተንጸባረቀው ለዘብ ያለ ዲፕሎማሲ ጋር ይቃረናሉ። ይሄ የውጭ ጉዳይ መስሪያ ቤቱ ኃላፊ አንቶኒ ብሊንከን አሁንም ግጭት ውስጥ ከሚገኙት የኢትዮጵያና የኮንጎ ከምዕራብ አፍሪካዊቷ የተረጋጋች የአሜሪካ ጋር ሴኔጋል እንዲሁም የደቡባዊ አፍሪካ የኃይል ምንጭ ገናና አንጎላ ጋር ያደረጉትን ስብሰባ ይጨምራል። ተንታኞች እንደሚሉት ዩናይትድ ስቴትስ ምንም አይነት ማህደር ይኖራቸው ምንም ከተለያዩ የአፍሪካ አጋር ሀገራት ጋር በአስማሚ ጉዳዮች ላይ ለመስራት እየጣረች መሆኗን ይናገራሉ። ካሜሮን ሃድሰን በአፍሪካ የሰላም ጸጥታና አስተዳደር ጉዳይ ላይ ትንታኔ የሚሰጡ የስትራቴጂና ዓለም አቀፍ ጥናቶች ማዕከል ባልደረባ ናቸው። ዋሽንግተን በአህጉሩ ውስጥ ያሏትን ግንኙነቶች አይነተ ብዙ በአንድ መሪ ወይም ቡድን ላይ የማይመሰረቱ ለማድረግ እየጣረች ይመስለኛል። ምክንያቱም ዛሬ ደካማ ሆኖም ስትራቴጂክ ሀጋሪ የሆኑ ሀገራት ነገ በእርስ በርስ ግጭት ሊዋጡ ይችላሉና፣ ያሉት ባይደን፣ የኮንጎ፣ ጋቦን፣ ላይቤሪያ፣ ማደጋስካር ናይጄሪያና ሴራሊዮን መሪዎችን ለግል ስብሰባ ረቡዕ ዕለት ጠርተዋል። የተወያዩት ደግሞ ዋይት ሃውስ ዴሞክራሲ በመላለም አደጋ ውስጥ ገብተዋል በሚልበት በአሁኑ ሰዓት ሀገራቱ ለመከወን ያሰቧቸውን ሀገራዊ ምርጫዎች በተመለከተ ነበረ። ባይደን አፍሪካ በቡድን ሀያና ጸጥታው ምክር ቤት ውክልና እንዲኖራት ሀገራቸው የምታደርገውን ድጋፍ በይፋ አጠናክረዋል። ተግዳሮቶችንም አልዘነጉም። እንደ መሪዎች ህዝቦቻችን የንሸጣ ምንጮቻችን ናቸው። በመዳፋችን ውስጥ ስላሉት መልካም እድሎች ያነቁናል። በጋራ ከሰራን በርካታ አማራጮች አሉ። ልናዳምጣቸው የሚገቡ መራር እውነቶችንም ግን ይነግሩናል። አንዳንድ ጊዜ የማዳመጥ ችግር አለብን። በአብዛኞቹ መሠረታዊ መዛግብት ውስጥ በሰፈሩት እሴቶች ልክ እንድንኖር በእምነት የተሰጠንን ኃላፊነት ያክል ዋጋ እንዲኖረን ይፈትኑናል ያሉት። ይሄ መልእክት ግን በአንዳንድ አዛውንት መሪዎች ዘንድ ሰሚ ያለው አይመስልም። የካሜሮኑ ፓውል ቢያ 89 ዓመት ሞላቸው። የሪፐብሊክ ኦፍ ኮንጎ ዴኒስ ሳሶን ጌሶ እና የናይጄሪያው ሙሐመዱ ባህሪ 79 ዓመታቸው ነው። ከአንዲት የሴት ሀገር መሪ በስተቀር አብዛኞቹ እኒህ ወንድ መሪዎች አማካይ የህዝቦቿ ዕድሜ 18 በሆነባት አገር ውስጥ ሀገራቸው ከቀኝ ግዛት ከመላቀቋ በፊት የተወለዱ ናቸው። ወደ ሀገራቸው ምን ይዘው ይመለሳሉ? በገንዘብ ከተሞላ ኪስና ሞቅ ያለ ትዝታ በቀር። ለሶስት ቀናት እዚህ ዋሽንግተን ዲሲ የስብሰባ ማዕከል የተካሄደውን የሶስት ቀን ጉባኤ በቦታው ሆነን ስንከታተል ቆይተናል። እንግዲህ በሶስቱ ቀናት ውስጥ በንግድና ኢንቨስትመንት ትብብሮች፣ በጤና፣ በመልካም አስተዳደር፣ በዲሞክራሲ የመሳሰሉ ሀሳቦች መሪዎችም በዋናው ጉባኤ ላይ እንዲሁም ደግሞ በጎንዮሽ በተካሄዱ የተናጠል ስብሰባዎች ላይ ተነስተዋል። ትክክል ነው ስመኘሽ። እንግዲህ አብዛኛው ነጥብ ያነጣጠረው ዩናይትድ ስቴትስና አህጉር አፍሪካ በሚኖራቸው የመተባበር ሂደት ላይ ነው። ከዚህ በፊት የመረዳዳቱ ነገር ይበዛ ነበር። አሁን ግን የመተጋገዝ አብሮ የመስራቱ ነገር ነበር ጎልቶ የነበረው። ዩናይትድ ስቴትስ የአፍሪካ ሕብረት የያዘውን የ2063 አጀንዳ እንዴት እንደምደግፍም ተነስቷል። በቴክኖሎጂ ሽግግር፣ በዲሞክራሲ ግንባታና በሌሎች ጉዳዮችም የሀሳብ ልውውጥ አንዳንድ ጊዜም ደግሞ የሚሊዮን ዶላር ቃል ኪዳኖችም ተገብተዋል። እንግዲህ ወደ ኋላ እየተመለስን ያልተነገሩና ያልተዳሰሱ ሀሳቦች እናከፍላቸ እናነሳለን። እስኪ ይህንን ሀሳቦች ጠቀለል አድርጎ ደግሞ ወደሚያነሳው በትላንትናው ምሽት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰጡት መግለጫ እንመለስና እዛ ላይ የተነሱትን ሀሳቦች ደግሞ እኔ ትክክል ነው። በትናንትናው ዕለት አመሻሹ ላይ የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ሲጠናቀቅ አንቶኒ ብሊንከን ጋዜጣዊ መግለጫ ሰጥተዋል። አሜሪካ በአፍሪካ ፍላጎት ላይ እንደማታዝ ሌላ ማንም ሀገርም ቢሆን ያዝ እንደማይገባ ተናግረዋል። አሜሪካ ከአፍሪካ ሀገሮች ጋር የሚኖራት ግንኙነት ምን እንደሚመስልም ጠቅለል አድርገው ገልጸዋል። እስቲ የመግለጫውን ይዘት በአጭሩ ተመልክተን እንመለስ። በዋሽንግተን ዲሲ ለሶስት ቀናት የተካሄደው የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ከንግድና ኢንቨስትመንት ትብብሮች አንስቶ እስከ ዲሞክራሲና የሰብአዊ መብት ጉዳዮች የተነሱበት ሆኖ ተጠናቋል። በጉባኤው ላይ አጽንኦት የተሰጠው ጉዳይም አሜሪካ ለአፍሪካ ምን መስራት ትችላለች ሳይሆን ከአፍሪካ ጋር ምን መስራት እንችላለን የሚለው መርሆ እንደሆነም የአፍሪካ ከፍተኛ አመራሮች አብራርተዋል። በጉባኤው ማጠቃለያ ላይ ጋዜጣዊ መግለጫ የሰጡት አንቶኒ ብሊንከንም ይህንኑ ነው አጽንኦት we committed to ensuring african countries have a prominent seat at the table ስ በመጪዎቹ ሶስት ዓመታት በአፍሪካ ሀገራት የተለያዩ ፕሮጀክቶች ላይ የሚውል ከ55 ቢሊዮን ዶላር በላይ ወጪ እንደምታደርግ ይፋ አድርጋለች። ይህ የገንዘብ ድጋፍ ግን በትብብር ለሚሰሩ ስራዎች እንደሚውል ብሊንከን አመልክተዋል። ፕሬዚደንት ባይደን አፍሪካ የመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባል እንድትሆን ድጋፋቸውን ሲገልጹ ሰምታችኋል። በዚህ ሳምንት ደግሞ ፕሬዚደንቱ የአፍሪካ ህብረት የቡድን ሀያ ቋሚ አባል ሀገር እንዲሆን ድጋፋቸውን አስታውቀዋል። ብሊንከን በመግለጫቸው ዓለም አቀፉን የኮቪድ-19 ወረርሽኝ ለመከላከል አሜሪካ የአፍሪካ ቀዳሚ አጋር እንደነበረች አስታውሰዋል። We've provided 231 million doses of safe, effective COVID 19 vaccines to African countries. On food insecurity, we provided more than $11 billion over the last year to address global hunger. በምግብ እጦት ዙሪያ ባለፈው ዓመት የዓለምን ረሃብ ለመቅረፍና የተመጣጠነ ምግብ ለማሻሻል የሚውል ከ11 ቢሊዮን ዶላር በላይ ሰጥተናል። ከዚህ ውስጥ አብዛኛው ገንዘብ ባልተመጣጠነ መልኩ ረሃብን በሚያፋጥኑ እንደ ኮቪድ፣ የአየር ንብረት ለውጥ፣ ግጭትና ፕሬዚደንት ፑቲን በዩክሬን ላይ በሚያካሄደው ጦርነት ተጽዕኖ ወደደረሰባቸው የአፍሪካ ሀገሮች ነው ይሄደው። ከሰብአዊ ድጋፍ በተጨማሪ አሜሪካ የአየር ንብረት ለውጥን መታደግ በሚያስችሉ ታዳሽ ኃይሎች ዙሪያ ድጋፍ እንደምታደርግም ገልጸዋል። ጃንዋሪ 2021፣ ከዚህ ዓመት መጀመሪያ ጥር ወር ጀምሮ ብዙ ሀብቶችን ለዚህ ዓላማ እንዲውል ሰጥተናል። ለአንጎላ ከፀሐይ የሚገኝ ኃይል፣ በኬንያ ከነፋስ የሚገኝ ኃይል፣ በውሃ የሚመነጭ ኃይል በጋና እናም ፕሬዚዳንታችን የፀሐይ ኃይል አቅርቦትን ለማስፋት የሚውል አዲስ የ100 ሚሊዮን ዶላር ፕሮጀክት ይፋ አድርገዋል። ይሄ እየሰራነባቸው ካሉ ተነሳሽነቶችና ፕሮጀክቶች ጥቂቶቹ ናቸው። ብሊንከን በመግለጫቸው ማገባደጃ እንደ ዋግነር ያሉ የሩሲያ ቅጥረኛ ተዋጊዎች የአፍሪካ ሀገራትን በከፍተኛ ሁኔታ እንደሚበዘብዙና ካሉበት ሁኔታ የበለጠ ችግር ውስጥ እንደሚከቷቸው አሳስበው ሀገሮች ይህን የሚቋቋሙበት አቅም እንዲያጎለብቱ አሜሪካ ድጋፍ ታደርጋለች ብለዋል። አንድ ነገር ምንድን ነው በዚህ ሳምንት በነበሩ ንግግሮች የሰማችኋቸው ከዚህ በፊትም በአፍሪካ ያሉ አጋሮቻችን የነገሩን የተፈጥሮ ሀብታቸው እንዲበዘበዝ እንደማይፈልጉ ነው። የህዝባቸው ሰብአዊ መብት እንዲጣስ አይፈልጉም። መንግስታቸው እንዲዳከም አይፈልጉም። ስለዚህ ይሄ ማለት ዋግነርን አይፈልጉም ማለት ነው። ብሊንከን መግለጫቸውን ያጠናቀቁት አሜሪካ በሶስቱ ቀን ጉባኤ የገባቻቸውን ቃሎች ወደ ተግባር ለመለወጥ ቁርጠኛ መሆኗን በማመልከት ነው። ለዚህም በመጪው ዓመት ፕሬዚዳንት ጆ ባይደን እና ምክትል ፕሬዚዳንት ካማላ ሀሪስን ጨምሮ ከፍተኛ የመንግስታቸው ባለስልጣናት ወደ አፍሪካ ጉዞ እንደሚያደርጉ ገልጸዋል። ለአሜሪካ ድምጽ ዘገባ ዝመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን እንዲሁም ተመልካቾቻችን በመከታተል ላይ ያላችሁት ከአሜሪካ ድምፅ ወደ እናንተ እየቀረበ ያለውን የአረብ ምሽት ስርጭታችንን ነው። ስምኝሽ እንግዲህ ቀደም ብሎ በዋሽንግተን ዲሲ የተካሄደውን የዩኤስ አፍሪካ የመሪዎች ጉባኤን የተመለከቱ ዘገባዎችን አከታተልን አሰምተናቸዋል። ልክ ነው። ይሄ ብቻ አይደለም፣ ሰፋ ያሉ ትንታኔዎችን እና በተለይ ደግሞ አተገባበሩን በተመለከተ የተለያዩ ባለሙያዎችን እያናገርን ወደ ተመልካቾቻችን ማድረሳችንን እንቀጥላለን። በቅዳሜና እሁድም በስፋት የምንመለስበት ጉዳይ ይሆናል። መልካም። አሁን ግን ወደ ሌሎች ኢትዮጵያንና ሌሎች እንግዲህ ሀገራትን የሚመለከቱ ዘገባዎችን ወደምንሰማበት ሌላ ምዕራፍ እንሸጋግራለን። ከዛ በፊት ግን የፕሮግራም ማሳሰቢያ ሰምተን እንመለሳለን። የቴሌቪዥን ውይይት ኢትዮጵያ፣ የሰላም መንገዶች። የሰላም መንገዶች ምንድን ናቸው? እንቅፋቶች ይኖር ይሆን? ተወያዮች ይዳስሳሉ። ዘላቂ ሰላም ማምጣት እንደዚሁ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም። ዜጎች ሙተዋል፣ ተገድለዋል፣ በረሃብም ሴቶች ተደፍረዋል። ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን ሰኞ ታህሳስ 10 2015 ዓ ም ከምሽቱ 3 ሰዓት የአሜሪካ የሀገር ውስጥ ዘገባችንን የምንጀምረው በምዕራብ ኦሮሚያ ባለው ግጭት ነው። የተባበሩት መንግሥታት የሰብአዊ ጉዳዮች ማስተባበሪያ ኦቻ ባወጣው ሪፖርት የግጭቱ ተጎጂዎች በኦሮሚያ ክልል በሚገኙ የተሻለ ደህንነት ባለባቸው አካባቢዎች ብቻ ሳይሆን ከሶስት እስከ አምስት ቀናት የእግር ጉዞ በማድረግ ወደ አማራ ክልልም በብዛት እየገቡ ነው ብሏል። ግጭት ካለባቸው የኦሮሚያ አካባቢዎች ወደ አማራ ክልል ከገቡት መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ ተፈናቃዮች አሁንም በጉዞ ላይ ያሉ በርካታ ሰዎች መኖራቸውን አመልክተዋል። አብታሙ የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን በበኩሉ የተፈናቃዮች ቁጥር ጫና እየፈጠረበት መሆኑን አመላክተዋል። በሌላ በኩል የምስራቅ ወለጋ አካባቢዎች አንዱ የሆነው የጊዳ አያና ወረዳ ምክትል አስተዳዳሪ አቶ ጌታሁን ቶሌራ እንዳሉት ግጭት ካለባቸው የዞኑ አካባቢዎች የተፈናቀሉ ከ30 ሺህ በላይ ነዋሪዎች በወረዳው ባሉ መጠለያዎች ይገኛሉ። ተፈናቃዮቹ ድጋፍ እያገኙ እንዳልሆነም ነው የገለጹት። በተያያዘ ዜና ወደ ትግራይ ክልል የሚገባው ሰብአዊ ድጋፍ እየተሻሻለ መሆኑን፣ በአፋርና አማራ ክልሎች በኩል ባሉ አራት መተላለፊያዎች ድጋፍ እየገባ መሆኑን ኦቻ ገልጿል። የዚህን ዘገባ የሚያቀርብልን ኬኔዲ አባተ ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ኢትዮጵያን በሚመለከት ትናንት ሐሙስ ታኅሳስ 6 2015 ዓ ም ባወጣው የሁኔታ ሪፖርት በኦሮሚያ ክልል በተለይ በምዕራብ ኦሮሚያ ያለው የጸጥታ ሁኔታ በፍጥነት እያሽቆለቆለ ነው ብሏል። ከአካባቢው ባለሥልጣናት የተገኘ ያለውን መረጃ ጠቅሶ ኦቻ እንዳመለከተው በመቶ ሺዎች የሚቆጠሩ ሰላማዊ ዜጎች ከመኖሪያ ቤታቸው ተፈናቅለዋል፣ ማህበራዊ መሰረተ ልማቶችም ወድመዋል። የኤሌክትሪክ፣ የሞባይል ኔትወርክ፣ የጤና ተቋማት፣ ባንኮች ና ገበያን ጨምሮ በግጭት በተጎዱ የምዕራብ ኦሮሚያ አካባቢዎች አገልግሎት እየሰጡ እንዳልሆኑም ነው የጠቀሰው። የግጭቱ ተጎጂዎች በኦሮሚያ ክልል በሚገኙ የተሻለ ደህንነት ባላቸው አካባቢዎች ብቻ ሳይሆን ከሶስትና ከአምስት ቀናት የእግር ጉዞ በኋላ ወደ አማራ ክልልም በብዛት እየገቡ ነው ሲልም ኦቻ አመልክቷል። ግጭት ካለባቸው የምዕራብ ኦሮሚያ አካባቢዎች ወደ አማራ ክልል ከገቡት መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ አንድ ማንነታቸው እንዲታወቅ ያልፈለጉ ተፈናቃይ በእግር ጉዞ ወደ አማራ ክልል መድረሳቸውንና አሁንም በጉዞ ላይ ያሉ በርካታ ሰዎች መኖራቸውን ተናግረዋል። ከድጋ ወረዳ ተበረዳ ሰረማ ቀበሌ ዛሬ ነው ጃሬ የገባሁ። ቅዳሜ ለታ ግጭት ነበረ እዛ አካባቢ ላይ ተኩስ ነበር፣ ከባድ ተኩስ። ከዛ ነው ሰምቼ የመጣሁት እኔ። አሁን አርገ ወጣ ቅዳሜ በተኩስ ነው ዋለው። ሁለት ቀን ነው የተጓዝኩት። ዛሬ ወደ ጃሬ ገብቻለሁ። ወንበር ከሳምንት በፊት ያናገርናቸው በባህር ዳር ከተማ የሚገኙ ተፈናቃዮችም እንዲሁ ስለ ሁኔታው አብራርተዋል። ስሜ አበባ አህመድ ይባላል። ክረሙ ወረዳ ነው የመጣው ሁም መቼም በጌታ ፈቃድ ያሄድ የረሱ ወጣ ነው ዴ ያው በእግራችን እየተጓዝ ነው ስመጣና አምስት ላይ ነው የመጣው አሁን ብዙ አባይ በበረሃ በጫከሙ ተቀራለ አይነ ስውር ደካማ አልመጣም መንገድ ተዘግቶ፣ ጉልበት ጉልበት ያለው በአራት ቀኑ በአምስት ቀኑ ይገባለሁ። የተቀረ ደግሞ ጫካ ገብቷል። ባለፉት 15 ቀናት ብቻ ከ10 ሺህ በላይ ሰዎች መፈናቀላቸውን የገለጸው ኦቻ ከኦሮሚያ ክልል የተፈናቀሉ አብዛኞቹ ተፈናቃዮች በምስራቅ ጎጃም፣ ሰሜን ሸዋ፣ ሰሜን ወሎ፣ ደቡብ ጎንደር፣ ደቡብ ወሎና ምዕራብ ጎጃም ዞኖች እንዲሁም በደብረ ብርሃን ከተማ ከሚገኙ ማህበረሰቦች ጋር ይኖራሉ ሲል በሪፖርቱ ጠቅሷል። እየጨመረ ከመጣው የተፈናቃይ ቁጥር ጋር ተያይዞ የአማራ ክልል ባለስልጣናት ተጨማሪ የተፈናቃዮች መጠለያ ጣቢያዎችን እየከፈቱ እንደሚገኙም ነው የገለጸው። ስለዚህ ጉዳይ የጠየቀ ሲጠየቅ ናቸው። የአማራ ክልል አደጋ መከላከል እና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን ተከታዩን ብለዋል። በኦሮሚያ ክልል ከማንነትን መሰረት ባደረገው ጥቃት ቁጥሩ ከሁለት ሳምንት ወዲህ ከአስር ሺህ በላይ ተፈናቃዮች ወደ ክልሉ ገብተዋል። እነዚህን ተፈናቃዮች ለመደገፍ እና ለማቋቋም ወደ ቀድሞ የትውልድ ቦታቸው አካባቢ ሆነው ድጋፍ እንዲያገኙ የማድረግ ስራ እያከናወነ እንገኛለን። ከዛ ባሻገር ተፈናቃዮችን ለመመለስ በሰራነው ነው ስራ በርካታ ካምፖች ባዶ ሆነዋል ለምሳሌ ብንወስድ የሰሜን ወሎ ጃራ ካምፕ ባዶ ነው ነገር ግን አሁን አሁን ድረስ ሰላሳ አራት ካምፖች ከስልሳ ስምንት ሺህ በላይ ተፈናቃዮች አሉባቸው ይህ ማለት ግን ከኦሮሚያ የመጡት ብቻ ሳይሆኑ በዚህም ክልላችን ውስጥ በባለፈው ጦርነቱ ምክንያት ከትግራይ ተፈናቅለው የመጡ ሰዎች አሉበት። ከተለያየ ከቤንሻንጉል የመጡ ሰዎችም አሉበት። የተፈናቃዮች መጠለያ ጣቢያ እጥረት መኖሩንም አቶ እያሱ ተናግረዋል። መጠለያ ጣቢያ ጫና ፈጥሮብናል። እስካሁን ድረስ እኛ ሰላሳ አራት ጊዜያዊ መጠለያ ጣቢያ አለን። ይሄ ማለት ግን የተፈናቃዩን ሁሉ ይይዛል ማለት አይደለም። ወደ ቀድሞ ዘመዶቻቸው እየተጠገቡ እየተጠጉ በመደጋገፍ እሴቱ ማህበረሰቡ ይህን ችግር ለመሻገር እያደረገ ያለው የመደጋገፍ ባህላችን ነው እያሻገረን ያለ እንጂ አሁንም ቢሆን ካምፕ ላይ እያስገባን የምናደርገው ነገር ውጤታማ ነው ብሎ መውሰድ አስደፍርም። በተለያዩ ምክንያቶች የእርዳታ አቅርቦትም አነስተኛ መሆኑን ነው አቶ እያሱ ያመለከቱት። ይህን ችግር በሪፖርቱ ያረጋገጠው ኦቻም አጋር ድርጅቶች አስቸኳይ ድጋፍ እንዲያቀርቡ ጠይቋል። በሌላ በኩል ከሰሞኑ ግጭት ከሚገኝበት የምስራቅ ወለጋ ዞን አካባቢዎች አንዱ የሆነው የጊዳ አያና ወረዳ ምክትል አስተዳዳሪ አቶ ጌታሁን ቶሌራ እንዳሉት ግጭት ካለባቸው የዞኑ አካባቢዎች የተፈናቀሉ ከ30 ሺህ በላይ ነዋሪዎች በወረዳውና በአያና ከተማ ባሉ መጠለያዎች ይገኛሉ ለተፈናቃዮቹ የምግብና የአልባሳት እርዳታ እያደረገ ያለው የአካባቢው ሕዝብ ሲሆን የመንግስትና የረዴት ድርጅቶች መንገድ ላይ ባለው የጸጥታ ችግር ምክንያት እርዳታ ለማድረስ ሁኔታው ከአቅማቸው በላይ መሆኑን ምክትል አስተዳዳሪው ገልጸዋል። በግጭቱ በሰው ሕይወት ላይ ስለደረሰው ጉዳት የተጠየቁት አቶ ጌታሁን ኮሚቴ ተመስርቶ ጥናት እየተደረገ ስለሆነ ምርመራውና ጥናቱ ሲጠናቀቅ እንገልጻለን ብለዋል። ከሰሞኑ በምስራቅ ወለጋ ያለው አለመረጋጋት አሁንም የቀጠለ ሲሆን የአማራ ብሔር ተወላጅ የሆኑ የዞኑ ነዋሪዎች ጥ ጥቃቱን እየፈጸሙ ያሉት የኦሮሚያ ክልል ልዩ ኃይሎችና እነርሱ ኦነግ ሸኔ የሚሏቸው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት የሚለው ታጣቂ ቡድን እንደሆኑ ሲገልጹ፣ የኦሮሞ ብሔር ተወላጅ የሆኑ ነዋሪዎች ደግሞ ለጥቃቱ የአማራ ጽንፈኛና ፋኖ የሚሉትን አካል ተጠያቂ ያደርጋሉ። በምዕራብ ኦሮሚያ የተቀሰቀሰው ግጭት የእርዳታ አቅርቦት መስመር እንዲዘጋ በማድረጉ ምክንያት በቤኒሻንጉል ጉሙዝ ክልል ለሚገኙ በርካታ ቁጥር ያላቸው ተፈናቃዮችና ስደተኞችም ሰብአዊ እርዳታ ማድረስ አዳጋች ሆኗል ኦቻ እንዳለው። በተያያዘ ዜና ከሰላም ስምምነቱ በኋላ ወደ ትግራይ ክልል የሚደርሰው የሰብአዊ ድጋፍ አቅርቦት መሻሻሉን ቀጥሏል ሲል ኦቻ በሪፖርቱ አስታውቋል። እንደ ኦቻ ከሆነ የምግብና ምግብ ነክ ያልሆኑ የእርዳታ አቅርቦቶች በአፋርና በአማራ ክልሎች በኩል ባሉ አራት ኮሪደሮች ወደ ትግራይ እየተጓጓዙ ነው። ከህዳር 6 እስከ 29 ባለው ጊዜ ውስጥ የኢትዮጵያ መንግስትና ግብረሰናይ አጋሮች ከ63800 ሜትሪክ ቶን በላይ ምግብና ከ4,000 ሜትሪክ ቶን በላይ ምግብ ሲመኪ ያልሆኑ ድጋፎችን የጫኑ ከ1600 በላይ የጭነት መኪኖችን ወደ ክልሉ መላካቸውንም ነው የገለጸው። የአየር አገልግሎትም መቀጠሉን በሪፖርቱ ጠቅሷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። አድማጮች፣ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። አሁንም ከእኛ ጋር እንድትቆዩ በድጋሚ እንጋብዛለን። ሀብታሙ፣ ተከታዩ ዘገባችን ደግሞ የተባበሩት መንግስታት ድርጅት በኦሮሚያ ና በሶማሊያ ክልል የኮሌራ በሽታ መስፋፋቱን እንደቀጠለ የሚያሳይ ነው። እውነት ነው በኦሮሚያ ክልል የባሌ ዞን ተከስቶ የነበረው የኮሌራ በሽታ አሁንም ወደ አጎራባሽ ዞኖች እየተስፋፋ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ኦሻ ገልጸዋል። ልክና ድርጅቱ ትላንት ባወጣው መግለጫ በባሌ ዞን አምስት ወረዳዎችና በአጎራባች የሶማሌ ክልል የተከሰተው የኮሌራ በሽታ ወደ አጎራባች የጉጂ ዞን መስፋፋቱን አመልክቷል። ከ740 ሺ በላይ ሰዎች መጋለጣቸውንም ጠቁሟል። የኦሮሚያ ጤና ቢሮ በበኩሉ በሽታውን ለመቆጣጠር እየሰራ መሆኑን ያስታወቀው የዚህን ዘገባ ዝርዝር የሚነግረን ገልሞ ዳዊት ነው። በመቀጠል ይሰማል። የተባበሩት መንግስታት ድርጅት የሰብዓዊ ድጋፍ ማስተባበሪያ ቢሮ ዩኤን ኦቻ በባሌ ዞንና አጎራባች አካባቢዎች ባለፉት አራት ወራት የተከሰተው የኮሌራ በሽታ አሁንም በቁጥጥር ስር አለመዋሉን አመልክተዋል። ድርጅቱ ትላንት ባወጣው መግለጫ በተጠቀሱት አካባቢዎች የተከሰተው የኮሌራ ወረርሽኝ ስርጭት ባለፉት ሁለት ሳምንታት ብቻ በ17 በመቶ መጨመሩን ገልጾ በተለይ ከዚህ በፊት በሶማሌ ክልልና በአምስቱ የባለ ዞን ወረዳዎች ውስጥ ብቻ የነበረው በሽታ ወደ ጉጂ ዞን ግርጃ ወረዳ መዛመቱንም ይፋ አድርገዋል። አቶ ገመቹ ደሚ በኦሮሚያ ጤና ቢሮ የድንገተኛ የህብረሰብ ጤና ቁጥጥር ኃላፊ ናቸው። ይህ የበሽታው ስርጭት የደረሰበት ደረጃ ቁጥጥሩን አደጋች አድርጎታል ብለዋል። በተለይ አሁን በዚህ ባለፈው ሁለት ሳምንት ውስጥ በሽታው እንዲጨምር አስተዋጽኦ ያደረገው በጉጂ ዞን ግርጃ ወረዳ ላይ በቅርብም ስለተገኘ ነው እና እዛ አካባቢ ላይ ነው አሁን ትልቅ ቁጥሮች እየመጡ ያሉት ሪፖርቶችም፣ እንዲሁም ታማሚዎች እየተለዩ ያሉት እና ስለዚህ ወደ አራት ወር አካባቢ ያስቆጥሯል። በተለይ ከባህሌ ላይ ከተነሳ ጊዜ ጀምሮ ማለት ነው እና ትልቁ ነገር ምንድን ነው እንግዲህ ከዚህ ከቅድም እንዳልኩት ከ ንጹህ የመጠጥ ውሃ አገልግሎት ጋርም ተያይዞ ከመጸዳጃ ቤት አጠቃቀም ጋርም ተያይዞ እንዲሁም በሽታዋ ላይ የባህሪ ለውጥ ከማምጣትና ሕብረተሰቡ ማድረግ ያለበትን ጥንቃቄ ካለማድረግ ጋርም ተያይዞ በተለይ ቆላማ ማህበረሰብ አካባቢ የሚታዩ ዘውትር የሚታዩ ችግሮች ናቸውና፣ ከዚህ ጋርም ተያይዞ ነው እንግዲህ ይሄ በሽታ እስካሁን ለመቆጣጠር ያልተቻለ ሆኖም ግን በተለይ ባሌ ላይ ሰፊ ስራ ነው የተሰራው። ኦልሞስት በሽታው ከታየባቸው አምስት ወረዳዎች ላይ ውስጥ ኦልሞስት አራቱ ላይ ያቁምናል ብለን ማንሳት እንችላለን። የባሌ ዞን ከአጎራባች የሶማሌ ክልል ጋራ ወሰን የሚጋራ መሆኑ በአካባቢው ያለውን እንቅስቃሴ የመቆጣጠሩን ስራ አስቸጋሪ ካደረጉት አንዱ መሆኑንም አቶ ገመቹ ተናግረዋል። ይህ በሽታ ለመቆጣጠር እንግዲህ የጤና ሴክተር ስራ ብቻም አይደለም። የውሃ ሴክተር፣ ሌሎች ሴክተሮችም ግንዛቤ ከማስጨበጥ አንፃር የሚመለከታቸው ባለ ድርሻ ሴክተሮች አሉ እና ስለዚህ ከእነሱ ጋርም በቅንጅት መስራት እንዳለብን ኦልሞስት በተለያየ ጊዜ ስንነጋገርም ነበር። የተለያዩ ቅንጅት ስራዎችንም ስንሰራ ነበረ እና ስለዚህ የቅንጅት ስራዎችን በማጠናከር በተለይ ህብረተሰቡ ደረጃውን የጠበቀ መጸዳጃ ቤት እንዲኖረው እንዲሁም በተቻለ መጠን ለመጠጥ ውሃ አገልግሎት የሚውል ማከሚያ ኬሚካሎች በብዛት እየተሰራጩ ነው ያሉት። ይሄ በሽታ የት አካባቢ ነው ያለው? እንዴት ሊሰራጭ ቻለ? ስለዚህ ማለት ምን እንሰራለን የሚለውን ነገር ስርጭትን ከመግታት አንጻርም የቅኝት ወይ ደግሞ የዚህ ሰርቬላንስ ስራዎች መስራት አለብን። በተለይ በታማሚዎች ንክኪ ያላቸው ሰዎች ወደ በመለየት ክትትል ከማድረግም አንጻር ቤት ውስጥ ያሉ ምናልባት በበሽታው የተያዙ የጠረጠሩ ሰዎችም ካሉ በጊዜው ወደ ሕክምና መስጫ አገልግሎት እንዲመጡ ከማድረግም አንጻር የተለያዩ ስራዎች እየሰራ ያለ ነው። የኦሮሚያና የሶማሌ ክልል ጤና ቢሮዎች በሽታውን ለመቆጣጠር በጋራ በመስራት ላይ መሆናቸውን የተናገሩት ኃላፊው የዓለም ጤና ድርጅትና የኢትዮጵያ ህብረተሰብ ጤና ኢንስቲትዩትም በአጋርነት አብሯቸው እየሰሩ መሆኑን ተናግረዋል። አቶ ገመቹ ከነሐሴ ጀምሮ በባሌ ዞን የተከሰተው የኮሌራ በሽታ በኦሮሚያ ክልል ብቻ ለዘጠኝ ሰዎች ሞት ምክንያት መሆኑንም አክለው ተናግረዋል። ትላንት ይፋ የተደረገው የተባበሩት መንግስታት ዘገባ በበርበሬ፣ ጉራ ዳሞሌ፣ ግጃ፣ ቀድሳዱላ ና መደወላ በወረዳዎች የተከሰተው የኮሌራ ወረርሽኝ ስርጭት ባለፉት ሁለት ሳምንታት ብቻ በ17 በመቶ መጨመሩን የጠቆመ ሲሆን ከ740 ሺህ በላይ ነዋሪዎችም ለበሽታው ተጋላጭ መሆናቸውን አመልክተዋል። ለአሜሪካ ድምጽ ገልሞዳዊት ዳዊት ከአዳማ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 የሚተላለፈውን የአርብ ምሽት የአሜሪካ ድምጽ የአማርኛ አገልግሎት ስርጭታችንን ነው እየተከታተላችሁት ያላችሁት። ወደ ሁለተኛው አጋማሽ ቅንብሮቻችን ከማለፋችን በፊት በፕሮግራማችን ላይ ያላችሁን አስተያየቶች በምን ታጋሩናላችሁ የሚለውን በሚቀጥለው ማስታወቂያ ተከታትለን እንመለስ።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 በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ተመልሰናል። ዘምሽቱን እያስተናገድናችሁ ያለ ነው እኔ ስመኝሽ የቆየና እኔ ደግሞ ሀብታሙ ስዩም ነኝ። ጣቢያችን ማን ነበረ? የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት። እንግዲህ ወደ ተከታይ ዘገባ የምናልፈው ወደ ትግራይ ክልል ነው። እንግዲህ ላለፉት ለሁለት ዓመታት ለሚጠጋ ጊዜ በጦርነት ምክንያት በርካታ የትግራይ ቦታዎች ዝግ ነበሩ። አሁን ግን ለመጀመሪያ ጊዜ ዘጋቢያችን ከመቀሌ እስከ አዲግራት ድረስ በመራመድ ወይም በመሄድ ያሉትን ሁኔታዎች እንደተመለከተ ነግሩናል። ል መንገዶች ተከፍቷል፣ እያለን ነው። በነዚህ መንገዶች ላይም ተጓጉዞ የተለያዩ ሰዎችን አነጋግሯል። እስቲ ያሉትን በተከታዩ ዘገባ ሰምተን እንመለሳለን። ከመቐለ ከተማ ማክሰኞ ታኅሳስ 4 2015 ዓ ም ጠዋት ነበር ተነስቼ ጉዞዬን የጀመርኩት ቤንዚን በቀዳማዊ ወያነ ገበያ ለሊትር በ185 ብር ገዝቼ ነው የተጓዝኩት። ታጮቹ ቤንዚን ለሊትር እስከ 650 ብር የተሸጠበት ጊዜ እንደነበር ነግረውኛል። ዋጋው በየቀኑ እንደሚቀያየርም ነው የገለጹት። በመቀለ ከተማ ሰሜናዊው አቅጣጫ የሚገኝ ላጪ መናኸሪያ ተብሎ በሚጠራ አካባቢ ስላለው የትራንስፖርት ሁኔታ ለመጠየቅ ገብቼ ነበረ። በመናኸሪያው ያገኘሁት አቶ ይስሐቅ ጽጌ የተባለ አሽከርካሪ መኪኖች ሊሄድባቸው የሚችሉ ከተሞች ስም እንዲህ ይገልጻል። በአዲግራት በኩል እስከ ብዘት ነው የሚካሄደው በአብያዲ እስከ አብያ አዲ ነው። ከዛ በኋላ ጠላት ነው ያለው። አላማጣ ደግሞ እስከ መሆኒ ነው ያለው መንገድ፣ ሌላ መንገድ የለም። ነዳጅ አለመኖር፣ የትራንስፖርት ዋጋ ውድ እንዲሆን እንዲሁም በኮንትሮባንድ የሚገባ ነዳጅ ዋጋው ተቀያሪ በመሆኑ ወደ ተለያዩ አካባቢዎች የሚደረግ ጉዞ በስምምነት ነው የሚካሄደው ብሏል አቶ ይስሐቅ። እኛ ምንም ማድረግ አልቻለም። ያለን አማራጭ አንድና አንድ ሰርቪስ መስጠት ነው። ለምን ያለችው ጎማ አሁን ሽቦ የወጣ ያረጀ ጎማ ቢኖርም መኪናዋ እስከምትቆም ድረስ መስራት አለብን። መብላት ስላለብን ማለት ነው፣ ቤተሰቦች ስላሉ የቤተሰቦች አስተዳዳሪ ስለሆነ ማለት ነው። አሁን ወዴት እየሄድክ ነው? እኔ ወደ አዲግራት እየሄድኩ ነው። ወደ አዲግራት ጉዞህን በስንት ነው እያሳፈርክ ያለው? ታሪፉስ ምን ይመስላል? ታሪፍ የሚባል ነገር የለም። ስምምነት ነው፣ ስምምነት ነው። ከህዝቡ ጋር ተስማምተህ ነው። ወደ አዲግራት ለአንድ ሰው 150 ብር ነው። ከጦርነቱ በፊት ታሪፍ ነበረ። ሰማንያ ሁለት ብር ወይም 80 ብር ነው የነበረው ለአንድ ሰው ማለት ነው። ወደ አዲግራት ታሪፉ። ነዳጅ ዋጋ ግን አራት መቶ ደርሶ ነበር አራት መቶ ሲደርስም እኛም አራት መቶ ነው ምንጭ ነበር። አንድ ሰው አራት መቶ ብር ነበር አዲግራት ደርሶ ማለት ስምንት መቶ ብር ያወጣል አንድ ሰው ማለት ነው። ስራ የለ ምን የለ እያለ ስምንት መቶ ብር ማለት በጣም ከባድ ነው። አቶ አታክልቲ የህይስ የተባሉ ከመቀለ ከተማ ወደ ሐውዜን ለመጓዝ በመናኸሪያ ያገኘኋቸው ተጓዥ በበኩላቸው ወደ ለነዚህ አቅጥ ይቀጥዝን ሪኤን አደይ ምለሰለሁ ማለት ነው እንትመፅእ አለኹ ልጄ እዚህ አለኝ። እሱን ለመጠየቅ ነው የመጣሁት። እሱን አይቼ ነው አሁን ወደ ቤቴ እየተመለስኩ ያለሁት። ስመጣ ከሓውዜን መቶ ሃምሳ ብር ነው የከፈልኩት። በአሁኑ ጊዜ ከባድ ነው። ምክንያቱ ዘንድሮ የንግድ እንቅስቃሴ በሌለበት፣ ስራ በሌለበት አስቸጋሪ ነው። ትራንስፖርት በጣም ተወዷል። አስቤዛም ቢሆን ሁሉም ዘንድሮ የደረሰብን ተመልሶ አይምጣ። ተስፋ ግን አለን። ሰላሙ ከተረጋጋ መጥፎ አይሆንም የሚል ተስፋ አለን ነው ያሉት። በጉዞው 12 ሰዎች መጫን የሚገባቸው ሚኒባሶች ከሃያ በላይ ሰዎች ሲጭኑ ተመልክቻለሁ። 60 ሰዎች የሚጭኑ አውቶቡሶችም ከመቶ በላይ ሰዎች እንደሚጭኑ ተነግሮኛል። እንዲሁም በእነዚህ የሕዝብ ማመላለሻ ተሽከርካሪዎች የቦርሳና አንዳንድ ንብረት የሚጫንበት የላይኛው በኩል ቦታ በተለምዶ ፖርቶ መጋለ ተብሎ የሚታወቅ ላይ ሰዎች ተጭነው ሲጓዙ ማየትም ተለምዷል። በጉዜ ያየኋቸው ያጉላ፣ ውቅሮ፣ ፍሮይኔ፣ ዕዳጋ ሐሙስ እንዲሁም አድግራት ከተሞች የሰው እንቅስቃሴያቸውን ቀንሷል። እንዲሁም በምግብ ቤቶች፣ ካፌዎችም ሰዎች አይታዩም። ከመቀለ ከተማ 55 ኪሎ ሜትር ሰሜን አቅጣጫ ርቆ የሚገኝ መስጊድ አልነጃሽም ጎብኚቼው ነበር። የመስጊዱ ኢማምናስ ጎብኚ ሼህ አደም መሐመድ ኢብራሂም ታሪካዊው አልነጃሽ መስጊድ በ2013 ዓ ም ህዳር ወር ላይ በጦርነቱ በከባድ ጦር መሳሪያ መመታቱ ገልጸዋል። በ2013 ሦስተኛ ወር 16 ህዳር ነው የተመታው። በጦርነት ጉዳይ ብዙ ተጎዲ ሁነዋል። ብዙ ሰው ሙተዋል። ብዙ ንብረቱም ወድመዋል። በጦርነቱ የሆነው አሁን ተሻሽሎ ተቻችሎ እንደገና እንዲገነባ እኛን እመኛለን ማን ነው የመታውስ እኛ በውስጥ ጉድጓድ ነው የቆየ ነው ግን በሰሜን አካባቢ ነው ያው ተመቶ ያለ በመስጊዱ ውስጥ የነበሩ ንብረቶችም መዘረፋቸውና በመስጊዱ ቅጥር ግቢም በጊዜው ሶስት ሰዎች በወታደሮች ተገድለዋል ብለዋል ከመቀለስ ከዓዲግራት የተዘረጋው አስፋልት ካሁን በፊት ተሽከርካሪዎች በብዛት የሚንቀሳቀሱበት ነበር። ሆኖም በጊዜ በጣት የሚቆጠሩ ተሽከርካሪዎች ብቻ ነው ያየሁት። በመንገድ ዳርም የተቃጠሉ ተሽከርካሪዎችና ከባድ የጦር መሳሪያዎችም አይቻለሁ። የሰላም ስምምነቱ ተከትሎ የአካባቢ ነዋሪዎች ስሜት፣ እንዲሁም ሌሎች ጉዳዮች በቀጣይ ይዤ እመልሳለሁ። ለአሜሪካ ድምፅ ሙልጌታ አጽብሃም፣ አድግራት ሙልጌታን በእጅጉ እናመሰግናለን። በነገራችን ላይ የሙልጌታ ተከታታይ ዘገባዎች አሉ። በቀጣይ ቀናት እንዳሁኑ በተለያዩ የትግራይ ክፍሎች እየተዘዋወረ የሚያሰናዳቸውን መሰናዶዎች እናስደምጣችኋለን። ስመኝሽ ቀጣይ ዝግጅታችን ምንድን ነው የሚሆነው? በቀጣይ እንግዲህ ከትግራይ ወደ ድሬዳዋ ነው የምናልፈው። ከሰሜን ወደ ምስራቅ። ከሰሜን ወደ ምስራቅ። ትክክል ነው። ከቀረጥ ነጻ ሆነው ወደ ቻይና እንዲገቡ የተፈቀዱ ምርቶችን ለመላክ ኢትዮጵያ በመሰናዳት ላይ መሆኗን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል ተከታዩን ዘገባ አልኳል። የንግድና ቀጠናዊ ትስስር ሚኒስቴር የሕዝብ ግንኙነት ኃላፊ ቁም ነገር እውነቱ በአጠቃላይ የንግድ ልውውጥ ከሚደረግባቸው 6422 ሸቀጦች መካከል 1644 ምርቶች ኢትዮጵያ ከቀረጽ ኮታ ነጻ እንድታስገባ የቻይና መንግስት መፍቀዱን ተከትሎ የምርት መለየት ስራ እየተሰራ መሆኑን ለአሜሪካ ድምፅ ተናግረዋል። ኢትዮጵያ ከአስሩ አገራቶች ውስጥ ተካታ ወደ ቻይና ሀገር እነዚህ 1644 ምርቶችን እንድትልክ ፍቃድ አግኝታለች ማለት ነው። ስለዚህ ይሄ 1644 ምርቶች ደግሞ ምዝድሮቹን ያው በእኛ ዌብሳይት ላይም ለቀናቸዋል። ያ ማለት ግን እንደ ሀገር የተፈቀደው ወደ ቻይና ሀገር እንዲገባ የተፈቀደ ምርት እንጂ ኢትዮጵያ እነዚህ ምርቶች በሙሉ አላት ትልካለች ማለት ግን አይደለም። ለምሳሌ የጦር መሳሪያ፣ መርከቦችን እና ብረታ ብረት የመሳሰሉ ነገሮች ይገኙበታል። ያ ማለት ግን ስለተፈቀደልን ብቻ ትልካለች ማለት ሳይሆን ኢትዮጵያ ወደ ውጭ የምትልካቸው የውጭ ምንዛሪ ሳስቴን አገኝባቸዋል ብላ የምትላቸው ምርቶች ግን ምናልባት ተለይቶ በቅርቡ አሁን በመረጃ መስክ ልናወጣ እያዘጋጀ ነው። ልየታውን ተከትሎ በዚሁ አገባብ ምርቶችን ወደ ውጭ ለመላክ አስፈላጊው ዝግጅት ሁሉ እንደሚደረግ ወይዘሮ ቁም ነገር አስታውቀዋል። በድሬዳዋ ዩኒቨርሲቲ የምጣኔ ሀብት ባለሙያ የሆኑት አቶ ወለምና የለገሰ ቻይና የሰጠችው ዕድል ለኢትዮጵያ ትልቅ ጠቀሜታ እንዳለው ጠቁመዋል። ነገር ግን ዩናይትድ ስቴትስ ለኢትዮጵያ ፈቅዳ ከነበረው የነጻ ገበያ እድል ጋር ሲነጻጽር ይሄኛው ያነሰ መሆኑን ተናግረዋል። ቻይና መንግስት ለኢትዮጵያ መንግስት የሰጠው ይሄ የነጻ ንግድ ከታሪፍና ከኮታ ነጻ የሆነ እድል በራሱ ብዙ የተሻሉ አድቫንቴጆች አሉት። ያ ምንድን ነው? ምንም እንኳን አብዛኞቹ ምርቶቹን ስናይ አንድ ሺ ምናምን የተጠቀሱ ምርቶች ከኛ ጋር ወደዛ ይላካሉ የሚል እምነት ባይኖረኝም አብዛኛው ኢምፖርትድ ጉድስ ናቸው ወደኛ ወደኛ የሚመጡ ናቸው እንጂ ወደዛ የሚላኩ አይደሉም። ግን አንዳንድ ከእንስሳት ተዋጽኦ ጋር ከግብርና አንዳንድ ምርቶች ጋር ተያይዘው ያሉት ደግሞ ፕሮሰስ ተደርጎ መላክ መላክ የሚችሉ አሉ። እነዛ እነዛ እድሎች ያው በቀላሉ የሚታዩ አይደሉም። ከአግዋ ጋር ሲነጻዘር ግን ያው የአግዋን ያህል እድል ይፈጥራል የሚል እምነት የለኝም እውነት ለማውራት የአግዋ በጣም ብዙ ሰፊ እድሎች ያሉት ነው። ሁለተኛው ደግሞ ምናልባትም ሀገሪቱ ከአግዋ ውጭ ስትሆን ያጣቸው ብዙ ብዙ ነገሮች አሉ። ኢንዱስትሪ ፓርኮችም አግዋን እድልን ታሳቢ አድርገው የተከፈቱ ናቸው። ብዙዎቹ የአፍሪካ ሀገሮች የሀገር ውስጥ ምርቶችን ያለ ቁርጥ ዋጋና መጠን ወደ አሜሪካ ገበያ እንዲልኩ ከአሜሪካ መንግስት የተሰጣቸውን ተጠቃሚነት ወይም አገዋ በትግራይ ጦርነት ምክንያት ኢትዮጵያ ተሰርዛለች። ትላንትና በተጠናቀቀው የዩስ አፍሪካ የመሪዎች ጉባኤ ማጠናቀቂያ ላይ ኢትዮጵያ የቀረጥ ነጻ ስምምነቶች ውስጥ ትካተት እንደሆነ ለቀረበላቸው ጥያቄ ብሊንከን ሲመልሱ ሀገራቸው በቅርቡ የመጠቀሚያ ጊዜ በሚያበቃው አገዋ ዙሪያ እየተነጋገረች መሆኑን ተናግረዋል። የአፍሪካና ና አሜሪካ መሪዎች ጉባኤ ላይ አሜሪካ ከአዲሱ የአፍሪካ አህጉራዊ ነጻ ንግድ ቀጠና ሴክሬታሪያት ጋር አዲስ ከቀረጥ ነጻ እድሎችን የሚፈጥር የመግባቢያ ሰነድ ፈርማለች። ኢትዮጵያ የዚህ አዲስ እድል ተጠቃሚ ትሆናትሁን ግን በግልጽ አልታወቀም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ቀደሙ፣ ዝግጅታችን እንደቀጠለ ነው። ወደ ተከታዩ ዘገባ ነው የምናልፈው። ተከታዩ ዘገባችን ደግሞ እንግዲህ የካንሰር ህመምና ህመምተኞችን የሚነካ ነው። የካንሰር ህመምተኞች እንግዲህ እንደሚታወቀው የጎንዮች ተያይዘው የሚመጡ የጸጉር መርገፍ ወይም የአካል መቆረጥ የመሳሰሉ ችግሮች ሊያጋጥሟቸው ይችላሉ። በዚህ ምክንያት ደግሞ የበለጠ ስነ ልቦናዊ ጫና ይደርስባቸዋል። እንዲህ ያለውን ነገር ለመቅረፍ አንድ ለየት ያለ ሀሳብ ይዘው ብቅ ያሉ ሐኪም አሉ። እሳቸው ምንድን ነው የውበት መጠበቂያ ች መለገስ የጡት ማስያዣዎች ሊሆን ይችላሉ፣ የንጽህና መጠበቂያዎችና ሌሎች ጉዳዮችን መለገስ የሚያስችል መርሃ ግብር ጀምረዋል። እንደ ባንክ ነው። ይህንን ከጀመሩት ሐኪም ጋር ነው እንግዲህ ዛሬ ኤደን የምታስተዋውቀን። ልክ ነው እኚህ ሐኪም ዶክተር ሚካኤል ሻውል ይባላሉ። ኤደን ገረመው ናት ያነጋገረቻቸው። ዶክተር ሚካኤል ሻውል ለማባላለው በካንሰር ሕክምና ረዳ ፕሮፌሰር ነኝ የምሰራው ሀረማያ ዩኒቨርሲቲ ሀረር ነው በህይወት ባለ ሆስፒታል ካንሰር ሴንተር። እሺ፣ ዶክተር ለውይይታችን መነሻ የሚሆነ እንግዲህ በቅርቡ ማህበራዊ ሚዲያ ላይ ያጋራኸው አንድ ጽሁፍ ነው። ይህ ጽሁፍ የካንሰር ህሙማንን ልንረዳ ወይም ደግሞ ልናገዝ የምንችልባቸው በተለይም ደግሞ ለየት ያሉ ነገሮች ነጥቦችን ያስቀመጥከውና እስቲ እነሱ ነጥቦችና ሁኔታውን በማስተዋወቅ እንጀምር። እሺ፣ በጣም አመሰግናለሁ። ምንድነው ያው እንደ ካንሰር ሀኪም ያለነው ብዛታችን በጣም ትንሽ ነው። ኢትዮጵያ ላይ ባድጉት ሀገሮች ያለው ስለ ካንሰር ያለው ግንዛቤ ስለ ካንሰር ያለው እውቀት በጣም ትልቅ ነው እና ሰው ራሱን ከመጠበቅ አንጻር፣ ሰዎችን በካንሰር የተጠቁ የተያዙ ሰዎችን ከመርዳት አንጻር ያለው ሰፊ ርብርብ በጣም ትልቅ ነው እና እኛ እንደ ሀገር የመረዳዳት ባህላችን ጠንካራ የሚባል ቢሆንም ግን ለታካሚዎቻችን፣ በተለይ ለካንሰር ታካሚዎች ያለው ደግሞ እይታ ድጋፍ በጣም ትንሽ ነው። ይሄ ኢቨን ሙስናን ራሱ ይሄ ካንሰር ነው ይሄ እንደዚህ ነው ብሎ የሰዎችን በተለይ ታካሚዎቻችንን የሚጎዳ ነገር የመናገር ነገር አለ እና እውቀቱ ብዙም አይደለም በጣም ውስን ነው። ታካሚዎቻችን ደግሞ ቁጥራቸው በጣም እየበዛ ነው በየዓመቱ። በተለይ ይሄ የአኗኗር ዘያችን እየጨመረ ስለመጣ በጣም በስፋት እያየን ያለን ነው እና አሁን ግሎቦካን በሁለት ሺህ ሀያ ባጠናው ጥናት ብቻ እንኳን የዓለም አቀፉ የካንሰር ጥናት አጥኚ ቡድን በዓመት ኢትዮጵያ ውስጥ እስከ ሰባት ሰባት ሺህ ሰው በካንሰር ይያዛል። ያም ብቻ አይደለም እስከ ሀምሳ ሺህ ሰው ደግሞ በካንሰር ምክንያት ይሞታል። እኛም ደግሞ በየሆስፒታሎቻችን የምናየው ነገር ነው። በጣም ብዙ ታካሚ ነው እየመጣ እና እየታከመ ያለው እና እንደ ሐኪም ያው መድኃኒት ከመስጠት ውጪ ያው የጨረር ሕክምና የኬሞቴራፒ ሕክምና የተለያዩ የሆርሞናል ሕክምናዎችን ከመስጠት ውጭ ይሄ ስነ ልቦናና ስነ አእምሮ ላይ በበቂ ሁኔታ እንደ ውጭዎቹ እንዳደጉት ሀገሮች እየሰራን አደለም። የምንችለውን ነገር ደግሞ እያደረግን ያለ ነው። የተሰሩትም ስራዎች ደግሞ በአብዛኛው ያሉት መሀል መዲናው ላይ አዲስ አበባ ላይ ነው። የኢትዮጵያ ካንሰር ማህበር የሚባል አለ። የኢትዮጵያ ካንሰር አሶሴሽን በጣም ትልቅ ስራዎች ይሰራል። ስፔሻሊስት ሐኪሞች ናቸው እንደዚ አቋቁሞት እየተሰራ ያለው እዛ ላይም ሬዚደንት ተማሪ ሆኜ እየዞርን ለማህበረሰቡ ስለ ካንሰር እናስተምርበታለን እንደዚሁ በቀን እስከ አስራ ስድስት ታካሚዎች የካንሰር ታካሚዎችን ይዘው በተለይ ሴት ታካሚዎችን ገብ ያበላሉ፣ መጠጥ ያጠጣሉ፣ ሳኒታሪ ፓድ ነ ንጽህና መጠበቂያ እቃዎችን ይለግሳሉ። ከዛ ውጭ መኝታን ይሰጣሉ እና ብዙ እንክብካቤ ያደርጋሉ በዛ በዛ ያው አስተማሪዎቻችን ያቋቋሙት ቦታ ስለሆነ ይህ እኳ ነበር። ከለካ ከምናክመው ውጪ ታካሚ በጣም እየተጎዳ ነው ያለው። እንግዲህ እጅግ ብዙ ተግዳሮቶችን አንስተሃል። ከዚህ በተጨማሪም ደግሞ ምናልባት አሁን ይሄ በህሙማን ላይ ነው ያነሳው ተግዳሮ ያሉት ችግሮች ማለት ነው። አስተማሚዎችም ግን ግንዛቤ እጥረት የተነሳ ለካንሰር ህሙማን ምን ማድረግ እንዳለበት ምን አይነት ድጋፍ እንደሚያስፈልግ አይታወቅም። አስታማሚዎች፣ ማህበረሰቡ ምን መገንዘብ ይችላል፣ በምን መንገድስ ነው ማገዝ የሚችለው? ካንሰር የቤተሰብ በሽታ ነው። ኢቨን ቤተሰብን ብቻ ሳይሆን ጎረቤትንም፣ ዙሪያውን ኮሚኒቲን አፌክት ሊያደርግ ይችላል። ይሄ የተባለበት ምክንያት አለው። አንድ ሰው እንደ ቤተሰብ በካንሰር የተጠቃ ሰው ካለ ህክምናው በተፈጥሮ ውድ ነው። ቴራፒ፣ ራዲዮ ቴራፒ የምንላቸው ህክምናዎች በጣም ኤክስፔንሲቭ ናቸው፣ እና ኢኮኖሚካሊ ቤተሰቡን ይጎዳሉ እንደ ያም ብቻ አይደለም። በተለይ ደረጃቸው ጨምሮ የሚመጡ ደግሞ ከሆነ እኝ የቤተሰብ መሪ የምንላቸውን አካላቶች ስነ ልቦና፣ ስነ አእምሮ የሚነካ ነገር ይመጣል። ለምን ከዚህ በሽታ የመዳን እድሉ ያነሰ ስለሚሆን በተለይ ደረጃቸው የጨመሩ ካንሰሮች ላይ በሚመጣበት ጊዜ። እንደ ማህበረሰብ ደግሞ ያለው ለካንሰር የተቀመጠ ነገር አለ። ካንሰር አይድንም፣ በካንሰር ከተያዘ በቃ ከዚህ በኋላ አማራጭ የለም ምናምን የሚል በተለይ እኛ ሀገር ያለ የግንዛቤ በጣም ትልቅ እጥረት ስላለ በዚህ ምክንያት ሰዎች ወደ ህብረተሰቡ ወደ ኮሚኒቲው የመምጣት ነገራቸው በጣም ይቀንስ የግንዛቤ ውጥረቱ በጣም በስፋት ስላለ ታካሚዎቻችንን ብቻ ሳይሆን ሙሉ ቤተሰቡን እንዲሁም ማህበረሰቡን የሚጎዳ ነገር ሆኖ አግኝተነዋል። እና እንዲሁም ደግሞ በራሳችንም እየሄደን እናስተምር ነበር፣ ግንዛቤ መስጠት፣ በተለይ ቅድመ ምርመራ። ገንዘብ ብቻ አይደለም ሰውን የሚረዳው እነ ታካሚዎች በገንዘብ ብቻ ሳይሆን ኢሞሽናሊ፣ ለምሳሌ ሰውን ማቀፍ፣ ሀግ ማድረግ በትልቁ ሰፖርት ነው ለሰው ልጅ። እኛ እንደ የምንለዋለን ሳይንሱ ሰዎች በሚተቃቀፉበት ጊዜ ኦክሲቶሲን የሚባል ላፕ ሆርሞን የሚባል ይመነጫል ይባላል እና ሰውን አለሁልህ ማለት አንድ ነገር ነው። በማህበረሰባችን ያለ ማበረታቻ ትልቁ እሱ ነው። መጠያየቅ፣ እድር ይባል የተለያየ ነገሮች የምናደርጋቸው ነገሮች እነሱን ስለሆነ እኛ ሀገር በብዛት ያው በስፋት የተለመደው ምንድነው ደም መለገስ። ያም ብቻ ሳይሆን ደግሞ እንደዚህ ስነልቦና ለምሳሌ ዩሮፕ ላይ ደግሞ የተለመደው ምንድነው እነኚህ ልክ አንድ ሰው ዲያግኖስ በሚደረግበት ጊዜ ቻፔሮንዝ የሚባሉ አሉ። በሃይማኖት እኛ ሼኪ፣ ቄስ እንደምንለው ከዛ ውጭ ደግሞ ክሊኒካል ሳይኮሎጂስቶች ምናምን እና ህክምናውን ሙሉ ያደርገዋል። ሙሉ ቤተሰቡ የሚታከምበት እነኚህ ሰዎች በሃይማኖቱም፣ በመንፈሳዊም፣ በስነ አእምሮም፣ ስነ ልቦናም፣ በክሊኒካል ሳይኮሎጂስት ሙሉ ቤተሰቡ ተሰብስቦ የሚወያይበት፣ በሽታው ምንድን ነው? እንዴት ነው የሚታከመው? ምን ማድረግ እንችላለን? ይህ ፍረስትሬትድ እንዳይሆኑ ጭንቅላታቸው እንዳይጨናነቅ እና ስትረስ ፍል ኢንቫይሮንመንት እንዳይፈጠር ሙሉ ቤተሰቡ የሚሰበሰብበት መንገድ እና ስለ ካንሰሩ የሚማማሩበት መድረክ ሁሌ ያደርጋሉ ማለት ነው። ለእሱ ራሱ ያለው የጀነራል ፕራክቲሽኖቻችን ያላቸው አፕሮች በጣም ጥሩ አይደለም። ካንሰር ላይ ያለው ነገር ካንሰር መዳን እንደሚቻል ካንሰር እንዴት መታከም እንደሚችል እንዴት ካንሰር ታካሚዎችን መቅረብ እንዳለባቸው ያለው ነገር በጣም ፋርፌችድ ነው፣ በጣም ወደኋላ የቀረ ነው እና ያንን ነገር ለማስተማርም ነው እኔ አሁን ሐኪም ፔጅ ላይ ይህንን ነገር ፖስት ያደረጉ አሁን እንግዲህ ብዙ ጊዜ በየቤታቸው እንደ ግለሰቦች ይኖራሉ። ይህንን ድጋፍ መስጠት የሚፈልጉ ት ማስያዣ ባንኮች ወይም ደግሞ ይህን መሰል በጎን የሚመጡ ድጋፎችን ጸጉርም ሊሆን ይችላል ልብሶች የውስጥ ልብሶችም ሊሆን ይችላል የንጽህና መጠበቂያዎችም ሊሆን ይችላል እነሱን ለማሰባሰብ ድጋፍ ለማድረግ የተቋቋመ ራሱን የቻለ ተቋም ያለ አይመስለኝም። ስለዚህ እንደ ግለሰብ ፍላጎቱ ያላቸው ሰዎች መርዳት የሚፈልጉ በምን አይነት መልኩ ነው ማገዝ የሚችሉት? አድማጮች፣ እንዲሁም ተመልካቾቻችን፣ ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ለየት ባለመልኩ ስናስተናግዳችሁ ያመሸነው እኔ ስመኝሽ የቆየና እኔ ሀብታሙ ስዩም ነበርን። አብረናችሁን ስለቆያችሁ በእጅጉ እናመሰግናለን። ሰኞ ልዩ ዝግጅት ይኖረናል። ኢትዮጵያ የሰላም መንገዶች የተሰኘው ልዩ የውይይት መርሃ ግብር ይቀርባል። ከመላ ባልደረቦቻችን ጋር በድጋሚ እናመሰግናለን። መልካም ምሽት ይሁንላችሁ። Tana